Agarinya report. በአዲስ አበባ ቅሬታ ካቀረቡ ግብር ከፋዮች መካከል የ58 በመቶዎቹ ቅሬታ ትክክል ሆኖ አግኝቸዋለሁ አለ የአዲስ አበባ ገቢዎች ቢሮም። ግብር ከፋዮች ከታክስ ውሳኔ ጋር በተያያዘ የሚያቀርቡትን ቅሬታ የተቀበለበትን መንገድና ቢሮው የሰጠውን ውሳኔ በተመለከተ የአዲስ አበባ ገቢዎች ቢሮ መግለጫ ሰጥቶ ነበር። ቢሮው ባለፉት ስድስት ወራት 13643 ቅሬታዎችን እንደተቀበለ የገለጸ ሲሆን ከእነዚህ ቅሬታዎች መካከልም 118 ወይም ለ89 በመቶዎቹ ምላሽ ሰጥቻለሁ፣ ብሏል። በሸገር ዘገባ መሰረት 233 ግብር ከፋዮች ደግሞ ቅሬታቸውን አቋርጠዋል ተብሏል። የ6940ዎቹ ቅሬታ ተቀባይነት አግኝቶ መጀመሪያ ላይ እንዲከፍሉ የተወሰነባቸው ውሳኔ እንዲሻሻል እንደተደረገ ቢሮ የገለጸ ሲሆን፣ 4952 ግብር ከፋዮች ቅሬታቸው ደግሞ ውድቅ እንደተደረገና ቀድሞ እንዲከፍሉ የተወሰነባቸውን ግብር እንዲከፍሉ ተደርጓል ገዋል ተብሏል። በዚህም ከቅሬታ አቅራቢዎቹ 42 በመቶዎቹ ቅሬታቸው ውድቅ የተደረገባቸው ሲሆን 58 በመቶዎቹ ደግሞ ቅሬታቸው ተቀባይነት ማግኘቱ ተጠቅሷል። ቅሬታቸው ተቀባይነት ባገኘው ግብር ከፋዮች ላይ የመስሪያ ቤቱ ሰራተኞች ግብር የጣሉባቸው ያለ አግባብ በሆነ መንገድ መሆኑ ከተረጋገጠ እርምጃ እወስድባቸዋለሁ ማለቱን ሸገር በዘገባው አክሎ አመልክቷል። በደቡብ ኢትዮጵያ ክልል የምዕራብ ኦሞ ዞን ሱሪና ማጂ ወረዳዎች አካባቢ ሁለት የውጭ ቱሪስቶችና አንድ ኢትዮጵያዊ ሾፌር ሲገደሉ ከ20 በላይ ቱሪስቶች ደግሞ ንብረታቸው መዘረፉ ተገለጸም። ከሟቾቹ ሁለቱ የተርኬ ዜጎች ሲሆኑ አንዱ ኢትዮጵያዊ ሾፌር ነው ተብሏል። የሱሪ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር ዳልካ ውልቱላ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት የጥቃት አድራሾቹ ማንነት ለጊዜው አልታወቀም። ፖሊስ አዛዡ በሁለት መኪናዎች ተጭነው ሲጓዙ የነበሩ ከ20 በላይ ጎብኚዎች እንደነበሩና ከጫካ የወጡ ሽፍቶች በፈጸሙት ጥቃት ሁለት የተርኬ ዜግነት ያላቸው ጎብኚዎችና ሾፌሩ ኢትዮጵያዊ እንደተገደሉ አስታውቀዋል ተብሏል። በተቀሩት ላይ ንብረቶቻቸውን ከመዝረፍ የዘለለ አካላዊ ጉዳት አልደረሰባቸውም ያለው ፖሊስ የገዳዮችን ማንነት ለመለየትና ለሕግ ለማቅረብ ከሁሉም የጸጥታ መዋቅሮች ጋር ክትትል እየተደረገ መሆኑም ተገልጿል። mm በአማራ ክልል አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ በተበታተነ መንገድ የሚኖሩ የክልሉን አርሶ አደሮች በፈቃደኝነት በአንድ አካባቢ ለማስፈር ያለመ ነው አለ የአማራ ክልል የመሬት ቢሮ። ቢሮው ለአርሶ አደሮች መሬትን በባለቤትነት የመጠቀም መብት የሕግ ዋስትና ሽፋን፣ እንደዚሁም መሬታቸውን ለልጆቻቸው ወይም ለሌላ ማንኛውም ሰው በስጦታ እንዲሰጡ አዋጁ እድል ይሰጣልም ብሏል። ባለይዞታው መሬቱን የመጠቀም የማከራየት ለጋራ አራሽ የመስጠት በመሬቱ ላይ ያፈራውን ቋሚ ንብረት በሽያጭ የማስተላለፍ እና የመለዋወጥ መብቶችን መስጠቱንም ቢሮው ጨምሮ አብራርቷል። ካሁን ቀደም በነበረው ህግ አርሶ አደሮች በማሳቸው ላይ ያለሙትን ቋሚ ንብረት የመሸጥ መብት አልነበራቸውም ተብሏል። አዋጁ የመንግስት ሰራተኞች በውርስና በስጦታ መሬት እንዲያገኙ መብት እንደሰጠም ተገልጿል። በአዋጁ መሰረት መሬትን አለመጠቀም መሬትን እስከ መንጠቅ የሚደርስ ቅጣት ያስከትላልም ተብሏል። በአዲስ አበባ ከተማ በሚቀጥሉት አስር ቀናት ውስጥ ከፍተኛ ቅዝቃዜ ሊከሰት ይችላል ተባለም። ዝቅተኛው የሙቀት መጠንም እስከ 1 ነጥብ 4 ዲግሪ ሴልሺየስ ሊወርድ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስጠንቅቋል። የኢንስቲትዩቱ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመ ለሀገር ውስጥ መገናኛ ብዙሃን እንደገለጹት ባለፉት አስር ቀናት የታየው ደረቅና ቀዝቃዛማ የአየር ሁኔታ በቀጣዮቹ ቀናትም ይበልጥ ተጠናክሮ ይቀጥላል። ከዋና ከተማዋ በተጨማሪ በመካከለኛው ምስራቅ በመካከለኛው ደቡብ እና በደጋማ የሀገሪቱ ክፍሎች የሌሊቱና የማለዳው ቅዝቃዜ እጅግ ከፍተኛ እንደሚሆን ይጠበቃል። በእነዚህ አካባቢዎች በብዙ ቀናት የሙቀት መጠኑ ከአምስት ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ የገለጹት ኃላፊው፣ ይህም በደጋማ ስፍራዎች ለሚኖሩ ነዋሪዎችና ለግብርና ስራዎች ተጽዕኖ ሊኖረው ይችላል ብለዋል። የዘንድሮ የበጋ ወቅት መደበኛና ከመደበኛ በታች የሆነ የዝናብ መጠን እንደሚኖረው የተተነበየ ቢሆንም በሚቀጥሉት ጥቂት ቀናት ግን በተወሰኑ አካባቢዎች ለውጥ ሊታይ ይችላል ተብሏል። በዚህም መሰረት በሰሜን ምስራቅ፣ በምስራቅና በደቡብ ምዕራብ የሀገሪቱ ክፍሎች በተለይም በመጨረሻዎቹ ቀናት አነስተኛ መጠን ያለው ዝናብ ሊኖር ይችላል ብለዋል። ዳይሬክተሩም የኢንስቲትዩቱ መረጃ እንደሚያሳየው ይህ ብርቱ ቅዝቃዜ ከኅዳር አጋማሽ ጀምሮ በተለያዩ የሀገሪቱ አካባቢዎች እየተጠናከረና እየተስፋፋ የመጣ ነው። በመሆኑም ሕብረተሰቡ በተለይም ለቅዝቃዜ ተጋላጭ የሆኑ የሕብረተሰብ ክፍሎች አስፈላጊውን ጥንቃቄ እንዲያደርጉና የአየር ሁኔታ መረጃዎችን በንቃት እንዲከታተሉ ኢንስቲትዩቱ አ ¡Sas ኢትዮጵያ ከአስር ዓመታት ባነሰ ጊዜ ውስጥ የኒኩሌር ቴክኖሎጂን በመገንባት ኃይል ማመንጨት ትጀምራለች፣ አለ የኢትዮጵያ የኒኩሌር ኢነርጂ ኮሚሽን የኮሚሽኑ ምክትል ኮሚሽነር አብዱ ረዛቅ ኡመር። የኒኩሌር ቴክኖሎጂን ለመገንባት ከ10 እስከ 15 ዓመት የሚፈጅ ቢሆንም ኢትዮጵያ አሁን ባላት አቅምና የቅድመ ዝግጅት ፍጥነት ከአስር ዓመት ባነሰ ጊዜ ውስጥ ወደ ሥራ ለመግባት አቅዳ እየሰራች ነው። ለዚህም የኒኩሌር ልማት ሥራውን በኃላፊነት መውጣት የሚችል ተቋም በማዘጋጀት አስፈላጊ መሠረተ ልማት ልማቶችን የመገንባትና ጥንቃቄና ደህንነት አኳያ የሚከናወኑ ተግባራት እየተሰሩ መሆኑን ኮሚሽነሩ ለሀገር ውስጥ መገናኛ ብዙኃን ተናግረዋል። በኢትዮጵያ በየዓመቱ እስከ ስምንት ሺህ የሚሆኑ ህፃናት በካንሰር ህመም ይጠቃሉ ተባለም። በኢትዮጵያ በየዓመቱ ከ6000 እስከ 8000 የሚሆኑ ህፃናት በካንሰር በሽታ የሚጠቁ ቢሆንም ህክምና ለማግኘት የሚመጡት ግን ከሁለት ሺህ አይበልጡም ተብሏል። ይህንን ያለው የኢትዮጵያ የህፃናት የደም ካንሰርና ህክምና ማህበር ነው። አብዛኞቹ ህፃናት ወደ ህክምና ማዕከላት የሚመጡት በሽታው በጣም በገፋበት ማለትም በሶስተኛና በአራተኛ ደረጃ ላይ ከሆነ በኋላ በመሆኑ ካንሰር ተይዘው የሚያገግሙ ህፃናት ቁጥር በኢትዮጵያ ዝቅተኛ እንዲሆን አስተዋጽኦ አድርጓል ተብሏል። በመሆኑም የተቀናጀ ሙያዊ ምላሽ የሚሻ ጉዳይ በመሆኑ በዘርፉ ያሉ የጤና ባለሙያዎችን የሚያሰባስብና ቅንጅት የሚፈጥር የኢትዮጵያ የህጻናት የደምና የካንሰር ህክምና ማህበር መቋቋሙ ተገልጿል። የማህበሩ መመስረት በበሽታው ዙሪያ ያሉ የተሳሳቱ አመለካከቶችን ከማስተካከል ጀምሮ ወጥ የሆነ የህክምና ስርዓት እንዲዘረጋና በጥናት ላይ የተመሰረተ የፖሊሲ ግብዓት እንዲገኝ ለማድረግ ለማድረግ እየሰራ መሆኑ ተገልጿል። በመጨረሻም በካፋ ዞን በገዛ እናቱ ማሳ ውስጥ የተጣለው ጨቅላ አስከሬን በውሻ ተበልቶ ተገኘም። በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን ሳይለም ወረዳ የወለደችውን ጨቅላ ሕፃን ማሳ ውስጥ በመጣል ለሞትና ለአካል ጉዳት የዳረገች እናት በፖሊስ ቁጥጥር ስር ውላለች። ድርጊቱ የተፈጸመው በጋዎ ጋኒቲ ቀበሌ ሲሆን ተከሳሽ በድብቅ የወለደችውን ሕፃን በጨርቅ ጠቅልላ ማሳ ውስጥ መጣሏ ተረጋግጧል ተብሏል። ወንጀሉ የታወቀው የአካባቢው ነዋሪዎች የጨቅላ ሕፃኑን አስከሬን ውሻ ሲጎትተው በመመልከታቸው ነው ተብሏል። ነዋሪዎቹ በድንጋጤ ከውሻው አፍ በማስጣል ወዲያውኑ ለ ፖሊስ ሪፖርት ማድረጋቸውን የክልሉ ፖሊስ አስታውቋል። ፖሊስ ባደረገው ማጣራትም ህፃኑ ማሳ ውስጥ ከተጣለ ከአምስት ቀናት በኋላ ከወገብ በታች ያለው አካሉ በውሻ መበላቱን አረጋግጧል። ተከሳሽም ድርጊቱ መፈጸሟን በማመኗ ለዚህም እንደ ምክንያት ያቀረበችው እርግዝናው ከትዳር ውጭ በመሆኑ ከቤተሰቦቿ ለመደበቅ ፈልጋ እንደነበር ነው። የሕፃኗ አስክሬን በክብር እንዲቀበር የተደረገ ሲሆን በአሁኑ ወቅትም የተከሳሽ የምርመራ መዝገብ እየተጠናቀቀ ይገኛል ተብሎ ተብሏል። ፖሊስ ምርመራውን እንደጨረሰም ለአቃቢ ሕግ በመላክ የህግ ክስ እንደሚመሰረትባት ተገልጿል። ሀገርኛ ሪፖርት